ትንቢተ ሕዝቅኤል ምዕራፍ አስራ ስምንት የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ስለ እስራኤል ምድር አባቶች ጨርቋ የወይን ፍሬ በሉ የልጆችም ጥርሶች ጠረሱ ብላችሁ የምትመስሉት ምሳሌ ምንድን ነው እኔ ሕያው ነኝና እንግዲህ ወዲህ ይህን ምሳሌ በእስራኤል ዘንድ አትመልሱትም ይላል ጌታ እግዚአብሔር እነሆ ነፍሳት ሁሉ የእኔ ናቸው የአባት ነፍስ የእኔ እንደሆነች ደግሞ የልጅ ነፍስ የእኔ ናት። ኀጢአት የምትሠራ ነፍስ እርሷ ትሞታለች። ሰውም ጻድቅ ቢሆን ፍርድንና ቅን ነገርን ቢያደርግ፣ በተራራም ላይ ባይበላ፣ ዐይኖቹንም ወደ እስራኤል ቤት ጣዖታት ባያነሣ፣ የባልንጀራውንም ሚስት ባያረክስ፣ አደፍም ወዳለበት ሴት ባይቀርብ፣ ሰውንም ባያስጨንቅ ለባለ ዕዳም መያዣውን ቢመልስ ፈጽሞም ባይቀማ ከእንጀራውም ለተራበ ቢሰጥ የተራቈተውንም በልብስ ቢያለብስ በአራጣ ባያበድር ትርፎችም ባይወስድ እጁንም ከኀጢአት ቢመልስ በሰውና በሰው መካከልም የእውነትን ፍርድ ቢፈርድ በትእዛዜም ቢሄድ እውነትንም ለማድረግ ፍርዴን ቢጠብቅ እርሱ ጻድቅ ነው፣ ፈጽሞ በሕይወት ይኖራል ይላል ጌታ እግዚአብሔር። እርሱም ቀማኛና ደም አፍሳሽ ልጅ ከዚህም ሁሉ አንዳቸውን የሚያደርገውን ቢወልድ እርሱም ጻድቅ አባቱ የሠራውን ሁሉ ባይሰራ፣ በተራራም ላይ ቢበላ የባልንጀራውንም ሚስት ቢያረክስ ድኻውንና ችግረኛውንም ቢያስጨንቅ ቢቀማም መያዣውንም ባይመልስ ዐይኖቹንም ወደ ጣዖታት ቢያነሣ ርኩሱን ነገር ቢያደርግ በአራጣ ቢያበድር ትርፎችም ቢወስድ በውኑ እርሱ በሕይወት ይኖራልን? በሕይወት አይኖርም። ይህን ርኵሰት ሁሉ አድርገዋልና ፈጽሞ ይሞታል። ደሙ በላዩ ላይ ይሆናል። እነሆም ልጅ ቢወልድ እርሱም አባቱ የሠራውን ኀጢአት አይቶ ቢፈራ እንዲህም ባይሠራ፣ በተራራ ላይ ባይበላ ዐይኖቹንም ወደ እስራኤል ቤት ጣዖታት ባያነሣ የባልንጀራውንም ሚስት ባያረክስ፣ ሰውንም ባያስጨንቅ፣ መያዣውን ባይወስድ ባይቀማም፣ ከእንጀራውም ለተራበ ቢሰጥ፣ ለተራቆተውም ልብስን ቢያለብስ፣ እጁንም ድሃን ከመበደል ቢመልስ፣ አራጣን ትርፎቻንም ባይወስድ፣ ፍርዴንም ቢያደርግ፣ በትእዛዜም ቢሄድ እርሱ ፈጽሞ በሕይወት ይኖራል እንጂ በአባቱ ኃጢአት አይሞትም። አባቱ ግን ፈጽሞ በድለዋልና ወንድሙንም ቀምቶአልና በሕዝቡም መካከል ክፉን ነገር አድርጎአልና እነሆ እርሱ በበደሉ ይሞታል። እናንተ ግን ልጅ የአባቱን ኀጢአት ስለምን ምን አይሸከምም ትላላችሁ? ልጅ ፍርድንና ቅን ነገርን ባደረገ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። ኀጢአትን የምትሠራ ነፍስ እርሷ ትሞታለች። ልጅ የአባቱን ኀጢአት አይሸከምም፣ አባትም የልጁን ኀጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኀጢአተኛውም ኀጢአት በራሱ ላይ ይሆናል። ኀጢአተኛውም ካደረጋት ኀጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅን ነገርን ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለው በደል ሁሉ አይታሰብበትም፣ በሠራው ጽድቅ በሕይወት ይኖራል። በውኑ ኀጢአተኛ ይሞት ዘንድ እፈቅዳለሁን ይላል ጌታ እግዚአብሔር። ከመንገዱስ ይመለስ እና በሕይወት ይኖር ዘንድ አይደለምን? ጻድቁ ግን ከጽድቁ ቢመለስ ኀጢአትንም ቢሠራ ኀጢአተኛውም እንደሚያደርገው ርኩሰት ሁሉ ቢያደርግ በሕይወት ይኖራልን? የሠራት ጽድቅ ሁሉ አትታሰብለትም። ባደረገውም አመጽና በሠራት ኀጢአት በዚያች ይሞታል። እናንተ ግን የጌታ መንገድ የቀናች አይደለችም ትላላችሁ። የእስራኤል ቤት ሆይ እንግዲህ ስሙ። በውኑ መንገዴ የቀናች አይደለችምን? ይልቅስ የእናንተ መንገድ ያልቀናች አይደለችምን? ጻድቁ ከጽድቁ ቢመለስ ኀጢአትንም በሠራ ጊዜ በዚያ ቢሞት እርሱ ባደረገው በደል ይሞታል። ኀጢአተኛውም ከሠራው ኀጢአት ቢመለስ ፍርድንና ቅን ነገርንም ቢያደርግ ነፍሱን ይጠብቃል። አስቦ ከሠራው በደል ሁሉ ተመልሶአልና ፈጽሞ በሕይወት ይኖራል እንጂ አይሞትም። ነገር ግን የእስራኤል ቤት የጌታ መንገድ የቀናች አይደለችም ይላል። የእስራኤል ቤት ሆይ በውኑ መንገዴ የቀናች አይደለችምን? ይልቅስ የእናንተ መንገድ ያልቀናች አይደለችምን? የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ ፈርድባችኋለሁ ይላል ጌታ እግዚአብሔር። ንስሐ ግቡ ኀጢአትም እንቅፋት እንዳይሆንባችሁ ከኀጢአታችሁ ሁሉ ተመለሱ። የበደላችሁትን በደል ሁሉ ከእናንተ ጣሉ። አዲስ ልብና አዲስ መንፈስም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ።